የወጣቶች ዓለም ጤና ይስጥልኝ። ውድ የወጣቶች ዓለም ዝግጅት ተከታታዮች የዛሬው እንግዳችን እንግዳ ወርቅ ጌታቸው ትባላለች፣ ወይም ደግሞ በቅጽል ስሟ እንግዱ። ዲፖ ተወልዳ ያደገችው ጅማ ከተማ ሲሆን ዲፖ ያደገችበት ሰፈር ነው። ዲፖ ሁሉም ብሄር ብሄረሰቦች የምትኖርባት ትንሽ ሰፈር ነች፣ ግን በጣም ብዙ ፍቅር፣ ብዙ መተሳሰብ፣ ብዙ አንድነት ያለበት በቃ የሆነ ማህበራዊ ህይወቱ ለየት ያለ ሰፈር ነው። እንግዳ ወርቅን ያደገችበት ሰፈር ብቻ አይደለም። ሰውን ለመተባበር ምክንያት የሆናት የእንግዳ ወርቅ ታላቅ እህትና የእህቷ ልጅ ዋናው ሚና ይጫወታሉ። ግና በልጅነቷ ወላጆቿን በሞት ያጣቸው እንግዳ ወርቅን ያሳደገቻት ታላቅ እህቷ ናት። በትንሽ ገንዘብ በአንድ ካፌ ውስጥ በመስተንግዶ ተቀጥራ ትሰራና አምስት የቤተሰቡን አባላት ታስተዳድርም ነበር ትላለች። እንግዳ ወርቅ ስለ እህቷና እንዴት ወደ በጎ አድራጎት ስራው እንደገባች ስትናገር እኛ አንድ ዳቦ አምጥታ አምስት ቦታ ከፋፍላ ነው የምታበላን። በጣም ጠግበን፣ በጣም በፍቅር እና የሆነ ያደግኩበት ያናኗርንትኔ በቃ ሰው አቱ ማየት አልችልም ሰውራ በኝ ሲል አልችልም። የመጀመሪያ በጎ አድራጎት ይዤ ወደ ሚዲያ ስወጣ የእህቴ ልጅ ነበረች። ማለት እኛን አሳድጋ እኛን ለዚህ አብቅታ፣ እሷ ደግሞ የራሷን ህይወት ልትኖር ታገባለች። ስታገባ ትወልዳለች። ከወለደች በኋላ ልጇ በልብ ህመም ትታመማለች እና እንደ ነገርኩሽ ነው። እሷ ካፌ ሰርታ ምናምናምን ነው እኛን ያሳደገችን። ይሄን ያህል በኑሮ ምበር ምናምንም አልተደራጀንም። ልጅቷን ለማሳከም ወደ ሁለት ሚሊዮን ብር ትጠየቃለች። ከዛ በዛ አጋጣሚ ሁለት ሚሊዮን ብር እኛ ማምጣት አልቻልንም፣ የለንም በሰዓቱ በቃ አብረን የነበርንባቸውን አካባቢ ነዋሪዎቻችንን ጓደኞቻችንን እንዲረዱን ስንጠይቅ ያየሁት ፍቅር ያየሁት አንድነት፣ አንድ ወር ባልሞላ ጊዜ ውስጥ ነው ልጃችንን ወስደን እንዳሳክመን ምናምን የተመለስ ነው እግዚአብሔር ብሎ ያቺ ልጅ በህይወት አልቆየችም፣ ሞተች ግን ከዛን ጊዜ ጀምሮ ቃል ገባሁኝ። ለእንዳንቺ አይነት ህፃናት፣ ለእንዳንቺ አይነት ወገን ሳላዳላ ለማንም በምችለው አቅም ከጎን ቆማለው፣ አቅም ላጡ አቅም እየሆንኩ እየለመንኩ አሳክማለሁ ብዬ ቃል ገባው። ከሷ በኋላ በጣም ብዙ ህጻናት አሳክመያለው፣ በጣም ብዙ ሰው እየረዳሁ ነው። እግዚአብሔር ይመስገን። የጅማ ህዝብ፣ የኢትዮጵያ ህዝብ ይኑር። እንግዳ ወርቅ የህክምና አገልግሎት እንዲያገኙ ከተባበረቻቸው ሰዎች አንዱ አቶ መሪ ሰው ይባላሉ። ከ12 ዓመት በፊት የመኪና አደጋ ደርሶባቸው የታከመው ቢሆንም ህመሙ ዳግም አገርሽቶባቸው መራመድ ሁሉ አቅቷቸው እንደነበርና እግራቸውም በሰዎች ድጋፍ ከመቆረጥ እንደዳነ አጫውተውናል። እኔ መጀመሪያ የሄድኩት ወደ ግል ሆስፒታል ነው። ከፍተኛ ብር የጠየቁኝ ያን ብርን እንግዲህ መጥፈት ስላልቻልኩኝ ማግኘት ስላልቻልኩኝ፣ እሷን ያማከርኳት እሷ ደግሞ እኛ እያለን አንተ ምንም አትሆንም እናታክምሃለን በማለት ጅማ ሆስፒታል ነው የመንግስት ሆስፒታል የታከምኩት። እና የእኔ ጉዳይ ማህበራዊ ሚዲያ ላይ በጣም እንትን ተብሎ ነበረ፣ ድረሱለት ለመሪ ሰው ይታከም ተብሎ ነበረ። ጅማ ዩኒቨርሲቲ ሆስፒታሉ ተቀበለኝ። ልክ መስከረም አስር መስከረም አምስት ሁለት ሺ አስር ላይ ተጠራው በእውነት ሁሌ የማደንቀው ሁሌ የማመሰግነው ወጣት ነው። ዶክተር ባርናባስ ወንድሙ ይባላል። እናንተ መጋኒቱን መሳሪያ የሚፈልገው መሳሪያዎች ቻሉ ሙያው በኔ ነው ብሎ ዶክተር ባርናባስ ነው ሰርጀ ይሰራኝ ዛሬ ሁለት አመት ሆኖኛል። ላመሰግን የምፈልገውን አንደኛ እንግዱ ጌታቸውን ከልብ አመሰግናለሁ። ሁለተኛ አጠቃላይ የኢትዮጵያ ማህበረሰብን አመሰግናለሁ። በሶስተኛ ደረጃ እና መቼም አልደራደርበት ዶክተር ባርናባስ ወንድሙን የስራ ባልደረቦችን ከልብ አድርጌ አመሰግናለሁ። ስሙ ተደጋግሞ የተጠቀሰው ዶክተር ባርናባስ ወንድሙ የአጥንት መገጣጠሚያና የአደጋ ሕክምና ዘርፍ ባለሙያ ነው። የሰላሳ ሶስት አመቱ ወጣት ሐኪምስ ለአቶ መሪ ሰው በወቅቱ የተደረገውን ሕክምና በተመለከተ ምን ይላል? ያው የተወሰነ አመታት ሲቸገር ቆይተው ነበር። እሱ እግሩ ላይ በደረሰበት ጉዳት በኋላ ላይ ያው የተወሰኑ ለህክምና የሚሆኑ ነገሮች ፈልጎ ነበረ። የሚወጡ ወጪዎች ነበሩ። ብዙም ባይሆንም ያው እነሱን ነገሮች እንደምንም አመቻችተንለት ተሰርቶለት፣ ያንን ወደ ድሮ የነበረውን እንቅስቃሴ እንዲመልስ እንዲ በተቻለን መጠን እሱን አግዘነዋል። ይሄ እኔም ብቻ ሳይሆን የእኔ ቲሞችም የስራ ባልደረቦችን ያው አነስቴ አነስቴሲቶቹም ሬዚደንት ተማሪዎችን ነርሶችን ጨምሮ አንድ ላይ በቲም የሚሰራ ስራ ነው። ሁሉም አንድ ላይ ተባብሮ አግዞት ነው አሁን እንግዲህ ደህና ደረጃ ላይ ያለው። ሌሎችንም ድጋፍ የሚሹ ሰዎች ደህና ደረጃ ላይ ለማድረስ ስራይ ብላ የተያያዘችው እንግዳ ወርቅ ዶክተር ባርናባስን ጨምሮ ከጎኗ የቆሙ በርካታ የህክምና ባለሙያዎችን ሳታደንቅና ሳታመሰግን አላለፈችም። ለሰው ልጅ በቃ ዋጋ የሚከፍሉ ቆንጆ ቆንጆ ዶክተሮች አሉ ጅማ ከተማ ላይ እንደ ዶክተር ባርናባስ እንደ ዶክተር ፋሲል እንደ ዶክተር ፍጹም የአይን ስፔሻሊስት ዶክተር ጃፈር እንዲሁም ደግሞ አዲስ አበባ የልብ ስፔሻሊስት ታዝማ ሆስፒታል በጣም በጣም በጣም ነው ከጎናችን የሚቆመው። በዚህ አጋጣሚ ላመሰግናቸው ወዳለው ዶክተር ባርናባስ ደሀ አይልም፣ አለው፣ አይልም፣ የለውም አይልም። የተጠራበት ቦታ እየሄደ ስንት መራመድ ያቃታቸውን ሰዎች ቀና ያደረገ ነው። ኢቨን ከጅማ አልፎ ናዝሬት አዳማ ጀነራል ሆስፒታል ከዛ ዶክተር ጎሎ ማለት ነው። በገንዘብ እጥረት ምክንያት ዶክተር አተን እሱ ግን ሙያውን እኔ አለሁኝ ያንን ዶክተር የሚከፈልበትን ቦታ እኔ እሸፍናለሁ ብሎ ከጅማ ናዝሬት ጀነራል ሆስፒታል ድረስ ሄዶ ሴልጀሪ የሰራ ዶክተር ነው። እንደዚህ አይነት ዶክተር ከኛ ጋር ይሰራል እልሻለሁ። በስልክ ነው እንደዚህ ሙያቸው የሚመለከታቸውን በስልክ ነው ምለምናቸው። የሰዎቹን ሂስትሪ ነው የምነግራቸው። የሰዎቹን ሂስትሪ እኔ ስነግራቸው ልባቸው ተነክቶ ነው እንግዲህ። ጓደኛቸው አይደለሁም፣ በአካል አያውቁኝ። የሰው ሂስትሪ በመስማት ብቻ ነው ይህንን ቅንነት የሚያደርጉት። ቅንነት ወጣቱ የሕክምና ባለሙያ ባርናባስም ሊኖረን ያስፈልጋል የሚለው ነው። በተለይ እንደሱ ያሉ ሙያዊ ችሎታቸውን ተጠቅመው በበጎ ፈቃደኝነት ሌሎችን መርዳት ለሚፈልጉ ሰዎች የሚመክረው ነው፣ የተቸገረ ሰው በየቦታው በየቤቱ፣ በየሆስፒታሉ ይገኛል አለ። ብዙ ቅን ልብ መኖር ነው። ለሰው ችግር ደራሽ መሆን ነው። የሰውን ችግር የራስ ችግር አድርጎ መውሰድ ነው። ይሄ ነው። ብዙ ትልቅ የሚጠይቀው ነገር የለም። ትልቅ የሚጠይቀው ማቴሪያል የለም። ቅን ቅን ልብ አንድ ሰው ካለው ያው የሰውንትን የሰውን ችግር ችግር ነው ብሎ ካሰበ ያንን እርዳታ በቀላሉ ማድረግ ይችላል። እንግዳ ወርቅ ወይም በቀጽል ስሟ እንግዱ ዲፖን በገንዘብም ሆነ በጉልበት የሚተባበሯት ሰዎች የጅማ ነዋሪዎች ብቻ ሳይሆኑ በተለያዩ ሀገራት ያሉ ኢትዮጵያውያን እንደሆኑ ነግራናለች። ከእነሱም በተሰበሰበ የገንዘብ ድጋፍ ከፍተኛ ወጪ የሚያስወጣ ቀዶ ሕክምናን ጨምሮ አቅመደካሞች ደካሞች የገንዘብና የቁሳቁስ ድጋፍ እንዲያገኙ ታደርጋለች። የዋላ ሼት የሚባል የኩለበር ሰፈር ልጅ አለ። በዚህን ሰዓት አሁን እኔና አንቺ እስከምናወራበት ድረስ የሀያ ስምንት እናቶችን ይዞ ለብቻው የሚረዳው ለብቻው እዛ ሀያ ስምንት እናቶች ውስጥ አይነ ስውራን አሉ፣ አካለ ጎዶሎ አሉ፣ ቀኑ ሙሉ በር ተዘግቶባቸው የሚውሉ እናቶች አሉ። እና ያንን ሳንቲም እሱ ሲሰጠን ነው ሄደን ከፍተን የወራስ ቤዛ ገዝተን ምን ብለን በቃ ልነግርሽ አልችልም። በወር በወር ነው የሚልከው። ከአራት ሺ እስከ አምስት ሺ ብር ድረስ ይልካል። ለሀያ ስምንት እናቶች ለእያንዳንዳቸው። አሁን ከአረብ ሀገር ከተመለሽ ሀያ ቀን ሆነኝ ብለሽኝ ነበር። ና እንዴት ነው ምትኖሪው? ምን እያደረግሽ ነው ኢትዮጵያ ውስጥ? አሁን ምንም እየሰራሁኝ አይደለም። እንደነገርኩሽ በአካል ሆኜ አይደለም ይህንን ነገር ስትሰራ የነበረው እዛ ማዳን ቤት ውስጥ ሆኜ ስራ እያለብኝ በማይመች ሁኔታ ውስጥ ሆኜ ነው ለሰዎች ካደረግ የነበረው። አሁን ደግሞ በአካል ሆኜ እዚህ ያለውን ነገር እያየሁኝ እነዛም ስጠይቃቸው የነበርኳቸውን ሰዎች እየዞርኩ እየጎበኘሁ የተለያዩ ነገሮችን እያደረግኩኝ ነው። ዛሬ አቶ መሪ ሰውም የተቸገሩ ሰዎችን ከእንግዳ ወርቅ ጋር ሆነው በአካል ከሚያግዙ ሰዎች አንዱ ናቸው። እንዳግዝ ይበልጥ የገፋፋኝ ነገር ያኔ የተደረገልኝ ነገር ነው ይላሉ። አስቢ ባይታከም ይቆረጣል ሰው የተባልኩ ሰውይ ነኝ። ዛሬ በሙሉ አካሌ ከተማ ውስጥ የተቀሳቀስኩ ሌሎች የሚረዱ ሰዎችን እኔ ባይገርምሽ አንድ ወንድማችን እንዲህ መኪና እንዲያደርግ የደረሰበት ሰው በተቸገረበት ሰዓት ላይ ክራንቺ ሰች ከያበልጥ እንዲ የሰጠሁት እውነት ለመናገር ለምንድን ነው? ሰው ነው ለእኔ ደረሰኝ። ሰው ነው ለእኔ እዚህ ጋር ደረሰኝ። እንዲሁ ጌታቸው ደግሞ ይበልጥ ይበልጥ ይበልጥ ትልቅ ሰፖርት የሆነችኝ እህቴ ናት። አረብ ሀገር ያሉ ሰው እና እህቶቻችን ይበልጥ ለቤተሰቦቻቸው ነው ዋጋ እየከፈሉት የሚኖሩት። የሷ ደግሞ ለየት የሚያደርገው እዛ ሆና በሰው ሀገር ሰው ቤት ውስጥ እየሰራች ከቤተሰብ አልፎ ለሌላው ማህበረሰብ የተቸገረ ሰው የምታለቅስ የምትጨው በእውነት ለመናገር ነው። እኔ ዛሬ በጣም እንደ ስጋ ዘመድ ነን የምንቀያየቅ እንደ እናት እንደ አባትና እንደ ልጅን የምናወራው አሁን ይላሉ አቶ መሪ ሰው። ለሌሎች ኢትዮጵያውያንም አርያ መሆን ስለምትችለው በጎ አድራጊ ወጣት እንግዳ ወርቅ ጌታቸው ሲናገሩ እንግዳ ወርቅ ለስራ ከነበረችበት ዮርዳኖስ ሆና ያግዟት የነበሩ ወጣቶችን በማህበር አቅፋ 35 ያህል ወጣቶች አሁን አብረዋት ኢትዮጵያ ውስጥ እየሰሩ እንደሆነም ነግራናለች። አድማጮች፣ እናንተም ለሌሎች ወጣቶች ጥሩ አርአያ ይሆናሉ የምትሏቸው ሰዎች በአካባቢያቸው ካሉ ጠቁሙን። እንግዲህ፣ መልካም ሳምንት፣ መልካም የመስቀል በዓል። ልደት አበበነኝ ጤና ይስጥልኝ።